እንግዳችን የ29 ዓመቷ ወጣት መታሰቢያ ዮሴፍ ናት። በጆርጅ ታውን ዩኒቨርሲቲ የሁለተኛ ዲግሪዋን በባህልና ቴክኖሎጂ ግንኙነት ላይ በመማር ላይ ትገኛለች። ቡና ከመጠጥነቱ ያለፈ ነው ትላለች። ሥርዓቱ አብሮነት፣ ተስፋ፣ ታሪክና የማኅበረሰብ ማንነትን ያካተተ ግሩም የባህል መድረክ እንደሆነ ነው የምትናገረው። በዚህ የቡና ባህል ላይ መጽሐፍ በመጻፍም ላይ ትገኛለች። ከኢትዮጵያ ለዚሁ ፕሮጀክት ጥናት በማካሄድ ላይ እያለች የቪኦኤዋ ሶፊያ አለማየሁ አነጋግራታለች። መታሰቢያ ዮሴፍ ተወልዳ ያደገችው በአሜሪካ ስለሆነ ጥሩ አማርኛ ብትናገርም የጠራ ውይይት ለማድረግ አያበቃም ስላለች ቃለ መጠይቁ የተደረገው በእንግሊዝኛ ነው። መታሰቢያ ራሷን በአጭሩ ስትገልጽ እንዲህ ትላለች። መታሰቢያ ዮሴፍ በዲሲ ተወልዳ ያደገች፣ በኢትዮጵያዊ ቅርሷና በአሜሪካዊ አስተዳደጓ ልዩ ፍቅር ያላት፣ እነዚህ ሁለት መሰረቶች የሚያንጸባርቁትን ማንነት ለዓለም ለማስተዋወቅ የምትመኝ ኢትዮጵያዊ አሜሪካዊ ናት። ለሙያዬ ጥቅል ስም መስጠት ማለት ራሴን በአንድ ሳጥን ውስጥ መገደብ ይመስለኛል፣ የምትለው መታሰቢያ አሁን ከያዘችው የመጽሐፍ ፕሮጀክት በተጨማሪ ባህልን በማሳደግ ላይ ያተኮረ የራሷ ኮንሰልቲንግ ድርጅት እንዳላት ትናገራለች። በአሁኑ ጊዜ ለያዘችው የቡና ባህል የመጽሐፍ ፕሮጀክትም ያነሳሳት የመጀመሪያ ዲግሪዋን በጥበብ ታሪክ አርት ሂስትሪ ከሰራችበት ጊዜ ጀምሮ አብዛኛው ትኩረቷና ፍላጎቷ በኢትዮጵያ ላይ ስለነበር መሆኑን ትናገራለች። Studying at the University of Maryland and kind of researching um, some of the projects that we had to do. በሜሪላንድ ዩኒቨርሲቲ የተማርኩ ጥናቶቼ ሁሉ ያተኮሩት በኢትዮጵያ ጥበብ ላይ ነበር። ብዙ ሰው ጥናት እንዳላደረገበትና በዙሪያው እንብዛም እንዳልተጻፈ አውቃለሁ። ቤተ መጽሐፍ በሄድኩ ጊዜ ለዚህ አይነት ስራ ያለውን ጥማት አስተውያለሁ እና የምችለውን የማበርከት ፍላጎት ነበረኝ። በእውነቱ ይሄ የመጀመሪያ መጻፌ ይሆናል ብዬ አላሰብኩም ነበር እና ቡና ላይ ሳርፍ በጣም ነው ደስ ያለኝ። ለስራዬ ጥሩ ድልድይ ነው። ሰውና ዓለም ሁሉ የሚወደው ነገር ነው። በኢትዮጵያ ደግሞ ልዩ ቦታ አለው። ባህላችን ነው። መታሰቢያ መጽሐፏ በዋነኛነት የኢትዮጵያ ቡና በባህላዊነቱ ማስተዋወቅ መሆኑ ትናገራለች። ነገር ግን በሁለተኛነት ይህ መጽሐፍ የኢትዮጵያ ቡና እንደ ልዩ ብራንድ በዓለም ዙሪያ እንዲታወቅ ለሚደረገው ጥረት አስተዋጽኦ ሊያደርግ እንደሚችል ታምናለች። ስለ ፕሮጀክቷ ዋነኛ ዓላማም ታስረዳለች። But it's so much more than that for us here, and it's spread all across the world. What, what originated in one place has become. Oh, no. ግን ለእኛ ከዛም በላይ ነው። ከአንድ ቦታ ተነስቶም በዓለም ዙሪያ ልዩ ፍቅር አትርፏል። ለዚህ ስራ ዋነኛው ዓላማዬ የኢትዮጵያ ቡና ስነ ስርዓት ልክ እንደ ጃፓን የሻይ ስነ ስርዓት እውቅናና አክብሮት እንዲሰጠው ነው። ሻይ በብዙ አገሮች የሚጠጣ ቢሆንም የጃፓን የሻይ ስነ ስርዓት የጃፓን ልዩ መለያ ሆኖ ነው የሚታየው። ይህ እውቅና ኢትዮጵያን በምን መልኩ ይጠቅማታል ብለሽ ታስቢያለሽ? የሚል ጥያቄ ቀርቦላታል ሆ ይኔ ዓላማ ስለ ቡናና የቡና ባህላችን አድናቆትና ክብር እንዲያገኝ ማድረግ ነው። ኢትዮጵያችን የአብዛሀ ሀገር ናት። ነገር ግን ቡናና የቡና ባህላችን ከጫፍ እስከ ጫፍ ያመሳስለናል፣ ያስተሳስረናል። መታሰቢያ ከተመክሮ ተነስታ ለሴቶች እህቶች ባስተላለፈችው መልእክት ሴት ልጅ ሕልሟን ለማሳካት መፍራት የለባትም። بلالج. you shouldn't be free to follow your passions and the things that make you happy and and to pursue those interests that you want to pursue <laughs> <laughs> ከግብ ለማድረስ የምትፈልገውን ነገር መከተል አለባት። ኢትዮጵያዊ ሴት በቡና አፈላል ስነ ስርዓት ትልቅ ቦታ ነው ያላት። ይሄ ደግሞ ትልቅ ጉልበት ነው። ተሰብስቦ ቡና ማፍላትና ወሬ መለዋወጥ ማህበረሰብን አጠንክሮ በመያዝ ከፍተኛ ሚና ይጫወታል እና በዚህ ሂደት ያለውን የሴት ልዩ ጉልበት እንድናስታውስ እፈልጋለሁ። መታሰቢያ በዝግጅታችን ስትቀር ለፕሮጀክቷ በዚህ በአሜሪካ ከአንድ ዓመት በላይ ያደረገችውን ጥናት አጠናቃ በኢትዮጵያ ዩኒቨርሲቲና በተለያዩ የሀገሪቱ ክፍሎች እየተዘዋወረች የምታደርገውን ጥናት በጀመረች ከጥቂት ቀናት በኋላ ነበር። በዚህ ጥቂት ጊዜ ውስጥ ከስራዋ ጋር በተያያዘ በአዲስ አበባ ያየችውን እና ያስገረማትን ነገር ገልጻለች። በኢኮኖሚ ምክንያትም ይሁን በሌላ ምክንያት ትናንሽ በባህላዊ መንገድ የተዘጋጀ በጤና አዳም የተፈላ የቡና ንግድ በየመንገዱ ዳር መሸጥ ተጀምሯል። ከዚህ የምታገኘው ቡና በየካፍቴሪያ ከምታገኘው ቡና በጣም የረከሰ ነው። በዛ ላይ በጣም ተቀባይነት አግኝቷል። ይህ የሚያሳየው ለቡናችን ክብርና አድናቆት በጣም እየጨመረ መሄዱን ነው። መታሰቢያን በአሁኑ ጊዜ በኢትዮጵያ ባህልን ለማቆየት የሚደረገው እርምጃ በቂ ነው ብለሽ ሽታምኛለሽ ን ካልሆነስ ለማሻሻል ምን መደረግ አለበት? ብለናት ነበር። በእርግጥ ፍላጎቱ አለ፣ ጥረትም እየተደረገ ነው። ነገር ግን እድገትና እድገትን ለማምጣት የሚደረጉ ጥረቶች ስንመለከት ባህልን የማቆየቱና የማበራከቱ ስራ ቅድሚያ ሲሰጠው አይታይም፣ ወይም የመጨረሻ ቦታ ነው የሚሰጠው። በእኔ ግምት ግን ተቃራኒው ነው መሆን ያለበት። ምክንያቱም ምንም ነገር በሌለን ጊዜ እንኳን ወደፊት የሚያስኬደንና ብርታት የሚሆነን ነገር ያስፈልገናል ከነዚህ አንዳንዱ ደግሞ የወረስናቸው ባህሎቻችን ናቸው፣ ወደፊት እንድናይ የሚያደርጉን እና ተስፋ የሚሰጡን። መታሰቢያን፣ በመጨረሻ በአማርኛ ማስተላለፍ የምትፈልጊው ነገር ካለ ብለናታል። ቀስ በቀስ ሁሉን ነገር ይሻሻል። መታሰቢያ ዮሴፍን እናመሰግናለን።